የኢትዮጵያዊነት መንፈስ በሁላችንም ልብ ውስጥ ሊሰርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቅርበዋል። የኢትዮጵያ ሕዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው ሲሉም ተናግረዋል። የሱዳኑ ፕሬዝደንት ኦማር ሐሰን አልበሽር፣ የጅቡቲው ፕሬዝደንት እስማኤል ኦማር ጌሌና የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ እንዲሁም የሌሎች አገሮች ተወካዮች በበዓሉ ላይ ተገኝተዋል። እስክንድር ፍሬው ተከታዩን ልኮልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን የተናገሩት በምስራቅ ኢትዮጵያዊቷ ከተማ ሀረር በተከበረው የብሔር ብሔረሰቦችና ህዝቦች በዓል ላይ ነው። ለአስራ አንደኛ ጊዜ በተከበረውና ከሁሉም የአገሪቱ አካባቢዎች የተወከሉ እንግዶች በታደሙበት በዓል ላይ የተናገሩት ጠቅላይ ሚኒስትሩ ካተኮሩባቸው ነጥቦች አንዱ ኢትዮጵያዊነት ነው። የሀገራቸውን ታሪክ ባህላዊ ሀብትና ውበት ያነሱት ጠቅላይ ሚኒስትሩ ኢትዮጵያውያን ውብ የሆኑ የብዙ ቋንቋዎች ባህሎችና ማንነቶች መገለጫ ነን ሲሉም ተናግረዋል። ኢትዮጵያዊነት በሁሉም ልብ ሊሰርጽ እንደሚገባም ጥሪ አቅርበዋል። ኢትዮጵያ የምትገኝበት የአፍሪካ ቀንድም ሆነ በአገራችን አፍሪካ እንዲሁም በዓለም ህብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል። የአገር ፍቅር ማለት የሕዝቦቿ ፍቅር በመሆኑ በመተሳሰብና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የሀገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል። ቋንቋን መሰረት ያደረገውን የኢትዮጵያ ፌዴራሊዝም የሚተቹ አንዳንድ የፖለቲካ ኃይሎች በህዝቦች መካከል ልዩነቶችን እያሰፋ መምጣቱን ይናገራሉ። የብሔር ብሔረሰቦችን መብት የሚያስከብረውም በኢትዮጵያዊነት ላይ አሉታዊ ተጽዕኖ በሚያሳድር ሁኔታ እንደሆነ ያምናሉ። ጠቅላይ ሚኒስትር ኃይለማርያምና መንግስታቸው ግን እንደዚህ አይነት ትችቶችን አይቀበሉም። እንዲያውም ህገ መንግስቱ ከጸደቀበት ጊዜ አንስቶ እስከዛሬ ባለፉት 22 ዓመታት አዎንታዊ ውጤቶች መገኘታቸውን ያምናሉ። በህዝቦች መካከል ያሉ የተዛቡ ግንኙነቶችም ከታሪክ የተወረሱ መሆናቸውን ጠቅላይ ሚኒስትሩ በዛሬው ንግግራቸው ጠቅሰዋል። እነዚህን የተዛቡ ግንኙነቶችም በአብዛኛው ማረም መቻሉን አመልክተዋል። የዚች ሀገር ዜጎች ብሔረሰባዊ ማንነታቸውንም ሆነ ኢትዮጵያዊነታቸውን ማጠናከር እንደሚችሉም ነው የጠቆሙት። ኢትዮጵያን መውደድና ማክበር እንደሚገባም ተናግረዋል። የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው። በዚህ ኢትዮጵያዊነት መንፈስ በመመራትም እጅግ ውስብስብና ፈታኝ በሆነው የወቅቱ የዓለማችን ሁኔታ ውስጥ አገራችን በድል ጎዳና እንድትገሰግስ ሁላችንም ታላቅ ወገናዊ ኃላፊነት በጫንቃችን ተሸክመናል። አገራችን ኢትዮጵያን በሙሉ ልባችን ወደናትና አክብረናት የህዝቦቿ ጠንቀኛ ጠላት የሆነውን ድህነት ጠራርገን ለማስወገድ እንዲሁም እስካሁኑ በተገኙ ተስፋ ሰጪ ድሎች ቀና ማድረግ የጀመርነውን አንገታችንን መልሰን ላናጎብጥ ጠንክረን መስራት ያለብን ይሆናል። ባለፉት 15 ዓመታት የተካሄዱ የተሃድሶ እንቅስቃሴዎች በኢትዮጵያ ከፍተኛ የኢኮኖሚ እድገት እያመጡ መሆኑንም ጠቅላይ ሚኒስትር ኃይለማርያም አስታውሰዋል። እድገቱ የፈነጠቀው የተስፋፋና በኢትዮጵያ ሕዝቦች ዘንድ ተጨማሪ የእድገት ጥማትና ተጨማሪ ፍላጎት አምጥቷል ሲሉ አስረድተዋል። መንግስት ውጤቱ እንዲመጣ የሚደነቁ ስራዎች መስራቱንም አስታውቀዋል። ከዚህ በተቃራኒ ግን የመንግስትን ስልጣን የለውጥ መሳሪያ ከማድረግ ይልቅ የግል ኑሮ መሰረት የማድረግ ዝንባሌ መታየቱን ተናግረዋል። እናም ቀኑ ሲከበር እስካሁን የተገኙትን ድሎችና ውጤቶች አስፋፍቶ መቀጠል እንደሚያስፈልግ ተናግረዋል። የታዩትን የተሳሳቱ አስተሳሰቦችና ኅጸጾች ለማስወገድ የተጀመረውን በጥልቀት የመታደስ አገራዊ ንቅናቄም ማስቀጠል እንደሚያስፈልግ አሳስበዋል። ለ11ኛ ጊዜ በተከበረው በዓል ላይ እንዳለፉት በዓላት ሁሉ ከሁሉም የሀገሪቱ አካባቢዎች የተወከሉ ኢትዮጵያውያን፣ ከፍተኛ ባለስልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ንግግራቸው በአገሪቱ እየተተገበረ ስላለው የአስቸኳይ ጊዜ አዋጅ እየጠቀሱት አልነበረም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው፣ ምስራቅ ኢትዮጵያ ድሬዳዋ።